በቅድሚያ አርዕስተ ዜናውን ነው በማዕከላዊ አፍሪካ ሪፐብሊክ መዲና ባንጉዊ በክርስትናና በእስልምና እምነት ተከታዮች መካከል በተከሰተ ግጭት ከ ከሀያ በላይ ሰዎች ሲሞቱ አንድ መቶ የሚጠጉ ደግሞ መቁሰላቸው ተገለጸ በሳውዲ አረቢያ መራሹ ጥምር ጦር ኃይል በተፈጸመ የሄሊኮፕተር የአየር ጥቃት 25 ሲቪሎች መገደላቸውን የአካባቢው ነዋሪዎችና የህክምና ባለሙያዎች ተናገሩ በሳምንቱ መገባደጃ ባሉት ቀናት ብቻ አምስት መቶ የሚጠጉ ስደተኞች በሜዲትራኒያን ባህር ከመስመጥ መትረፋቸውን የኢጣሊያ ባህር ኃይል አስታወቀ። ፈረንሳይ ዛሬ ሶሪያ ውስጥ ራሱን እስላማዊ መንግስት እያለ የሚጠራው ቡድን ላይ የመጀመሪያውን የአየር ድብደባ አካሄደች። ዜናው በዝርዝር በማዕከላዊ አፍሪካ ሪፐብሊክ መዲና ባንጉይ ውስጥ በተከሰተ ግጭት ከ20 በላይ ሰዎች ሲሞቱ 100 የሚጠጉ ደግሞ መቁሰላቸውን ስማቸውን እንዲጠቀስ ያልፈለጉ አንድ የህክምና ባለሙያ ዛሬ ለፈረንሳይ ዜና ምንጭ ገለጹ ግጭቱ የተካሄደው በክርስትናና በእስልምና እምነት ተከታዮች መካከል ነው ቅዳሜ ዕለት አንድ ሙስሊም የባንጉይ ሞተርሳይክል ታክሲ አሽከርካሪ ማንነቱ ባልታወቀ ሰው ከተገደለ በኋላ የተኩስ ልውውጥ መጀመሩ ተገልጿል የግድያው ምክንያት እስካሁን አልታወቀም። በአካባቢው መልሶ መረጋጋት የሰፈነው የዓለም አቀፍ ሰላም አስከባሪዎች ግጭቱ ወደ ተካሄደበት አካባቢ ከገቡ በኋላ መሆኑን ዜና ምንጩ ገልጿል። ሚኑስካ በሚል የእንግሊዝኛ መጻር የሚጠራው የተባበሩት መንግስታት ጦር በአሁኑ ሰዓት ከአስር ሺህ ወታደሮቹ ጋር በሀገሪቱ ጸጥታ ያስከብራል። እንደ አውሮፓውያን አቆጣጠር በ2012 ዓ ም መጨረሻ የሰላም ስምምነት ከከሸፈ አንስቶ በማዕከላዊ አፍሪካ ሪፐብሊክ የእርስ በርስ ጦርነቱ መቋጫ አላገኘም። በሳውዲ አረቢያ መራሹ ጥምር ጦር ኃይል በተፈጸመ የሄሊኮፕተር የአየር ጥቃት 25 ሲቪሎች መገደላቸውን የአካባቢው ነዋሪዎችና የሕክምና ባለሙያዎች ገለጹ። ከሟቾቹ መካከል አብዛኞቹ ሴቶችና ህጻናት መሆናቸው ተጠቁሟል። ሄሊኮፕተሩ ሲመጣ የአካባቢው ነዋሪዎች ከቤታቸው መሸሽ ሞከሩ። ያለ ምክንያት ሕዝቡን ጨፍጭፏል ሲል ራሱን ካሌድ ብሎ የጠራ ሰው ለሮይተርስ ዜና ምንጭ በስልክ ገልጿል። በሳውዲ ድንበር አቅራቢያ በምትገኘው የባኒ ዜላ መንደር ጥቃቱ የተፈጸመው የሳውዲ መንግስት አንድ ጄነራልን ጨምሮ ሶስት ወታደሮች በዚህ አካባቢ መገደላቸውን ካስታወቀ አንድ ቀን በኋላ ነው። በሳውዲ የሚመራው ጥምር በጥቃቱ ኢላማው ምን እንደነበር አልገለጸም። በሳምንቱ መገባደጃ ባሉት ቀናት ብቻ 500 የሚጠጉ ስደተኞች በሜዲትራኒያን ባህር ከመስመጥ መትረፋቸውን የኢጣሊያ ባህር ኃይል አስታወቀ። አንድ የባህር ኃይሉ ቃል አቀባይ ለፈረንሳይ ዜና አገልግሎት ኤኤፍፒ ዛሬ እንደገለጹት ስደተኞቹን ለማትረፍ የተቻለው የባህር ኃይሉ ባደረገው የሰባት ጊዜ ተልዕኮ ነው። አብዛኞቹ ስደተኞች የናይጄሪያ፣ የጋና፣ የሴኔጋል እና የሴራሊዮን ዜጎች ሲሆኑ ሊቢያን በጀልባ ከለቀቁ ሶስት ቀናቸው ነበረ። ስደተኞቹን ባህር ውስጥ ከመስመጥ መታደግ የተቻለው ከሊቢያ የባህር ጠረፍ 80 ኪሎ ሜትር ርቀት ላይ ነው። አድማጮች፣ በመከታተል ላይ የምትገኙት ከዶችቪል የሚተላለፈውን የዓለም ዜና ነው። ጀርመን በሀገሯ ተገን የሚጠይቁ የአፍጋኒስታን ስደተኞች ቁጥር ይጨምራል ብላ እንደምታምን አንድ የጀርመን ጋዜጣ ዘገበ ቬልት አም ዞንታክ እንደተሰኘው ጋዜጣ ከሆነ በየወሩ አንድ መቶ ሺህ አፍጋኒስታውያን ሀገራቸውን ጥለው ይሰድዳሉ አፍጋኒስታውያን ወደ ጎረቤት ሀገር ኢራን መጓዝ የሚያስችላቸውን ዘመናዊ ማሽን የሚያነባው ፓስፖርት ሀገሪቱ ካለፈው ጥር ወር አንስቶ መስጠት በመጀመሯ ከዚያን ጊዜ አንስቶ ከአፍጋኒስታን የሚሰድደው ሰው ቁጥር መጨመሩ ተዘግቧል። በዚህ በጎርጎሪዮስ 2015 ዓ ም ብቻ ሰባ ሺ የሚጠጉ አፍጋኒስታውያን አውሮፓ መግባታቸውን ጋዜጣው የዓለም አቀፉ የስደተኞች ድርጅት አይኦኤም አፍጋኒስታን ቅርንጫፍን በመጥቀስ አስነብቧል። ፈረንሳይ ዛሬ ሶሪያ ውስጥ ራሱን እስላማዊ መንግስት እያለ የሚጠራው ቡድን ላይ የመጀመሪያውን የአየር ድብደባ ማካሄዷን ገለጸች። ከፓሪስ እንደተገለጸው የአየር ድብደባው የተካሄደው በአካባቢው ከሚገኙ ተባባሪዎች ጋር በመቀናጀት ነው። ብሪታንያ በነሐሴ ወር መጨረሻ ነበር ሶሪያ ውስጥ በአማጺው ቡድን ላይ ጥቃት መሰንዘር የጀመረችው። ብሪታንያና ፈረንሳይ የአይኤስ ቡድንን ለመዋጋት ዩናይትድ ስቴትስ ኢራቅ ውስጥ በምታካሄደው ትግል ቢጣመሩም ሶሪያ ውስጥ በሚካሄደው የእርስ በርስ ጦርነት ግን ጣልቃ መግባቱን ሸሽተው ቆይተው ነበር። በሌላ በኩል ሩሲያ ሶሪያ፣ ኢራቅና ኢራን አሸባሪው አማጺ ቡድንን በጋራ ለመዋጋት ትብብር መጀመራቸውን ይፋ አደረጉ። የኢራቅ ጦር እንደገለጸው አራቱ ሀገራት መረጃ የሚለዋወጡበት አንድ የጋራ ማዕከል መስርተዋል። ይህ አዲስ የትብብር ስራ ሩሲያ በአካባቢው ያላትን ሚና ከፍ ያደርገዋል ተብሎ ይታመናል። ምዕራባውያን በተደጋጋሚ ሩሲያ የሶሪያው መሪ የባሽር አልአሳድን ጦር ትደግፋለች በሚል ሲወቅሷት ሰንብተዋል። በመጨረሻም የስፖርት ዜና ኬንያዊው ኤሊውድ ኪፕቾጌ ዛሬ አርባ ሁለተኛውን የበርሊን ማራቶን አሸነፈ። የ30 ዓመቱ ሯጭ ውድድሩን ያጠናቀቀው 2 ሰዓት ከ04 ደቂቃ ከ01 ሰከንድ በሆነ ጊዜ ነው። የሀገሩ ዜጋ ኤሊውድ ኪፕታኑ ሁለተኛ ሲወጣ፣ ሶስተኛ ደግሞ ኢትዮጵያዊው ፈይሳ ሊሌሳ በመሆን ውድድሩን አጠናቀዋል። ኪፕቾጌ ምንም እንኳን የእስካሁኑን የበርሊን ማራቶን የዓለም ክብረ ወሰን ባያሻሽልም የዛሬውን ሩጫ በማሸነፍ አርባ ሺ ዩሮ ተሸላሚ ሆኗል። ከሁለት ሰዓት ከ05 ደቂቃ በታች በመሮጥ ደግሞ ተጨማሪ 150 ዩሮ አግኝቷል። በሴቶች ውድድር ደግሞ ኬንያዊቷ ግላዲስ ቼሮኖ ሁለት ሰዓት ከ19 ደቂቃ ከ25 ሰከንድ በመሮጥ አሸናፊ ስትሆን ኢትዮጵያውያቱ አበሩ ከበደና መሰረት ኃይሉ እንደ ቀደም ተከተላቸው ሁለተኛና ሶስተኛ በመግባት አሸንፈዋል። የበርሊን ማራቶን በርካታ የዓለም ክብረ ወሰን የተሰበረበት ከተማ ሲሆን በዛሬው ሩጫ ከ131 ሀገራት የተውጣጡ ከ41ሺ በላይ ሯጮች ተሳትፈውበታል። ይህ ዶችቬለ ነው። አድማጮች አረስተ ዜናው በድጋሚ ንሆ በማዕከላዊ አፍሪካ ሪፐብሊክ መዲና ባንጉ በክርስትናና በእስልምና እምነት ተከታዮች መካከል በተከሰተ ግጭት ከ20 በላይ ሰዎች ሲሞቱ መቶ የሚጠጉ ደግሞ መቁሰላቸው ተገለጸ። በሳውዲ አረቢያ መራሹ ጥምር ጦር ኃይል በተፈጸመ የሄሊኮፕተር የአየር ጥቃት 25 ሲቪሎች መገደላቸውን የአካባቢው ነዋሪዎችና የሕክምና ባለሙያዎች ተናገሩ። በሳምንቱ መገባደጃ ባሉት ቀናት ብቻ 500 የሚጠጉ ስደተኞች በሜዲትራኒያን ባህር ከመስመጥ መትረፋቸውን የኢጣሊያ ባህር ኃይል አስታወቀ። ፈረንሳይ ዛሬ ሶሪያ ውስጥ ራሱን እስላማዊ መንግስት እያለ የሚጠራውን ቡድን ላይ የመጀመሪያውን የአየር ድብደባ አካሄደች። ዜናው አበቃ። በእኔ በኩል መልካም ምሽት